Yut Atuç Alım ከ197 ሀገራት የመጡ 23,000 ተሳታፊዎችን ባስተናግደው የአየር ንብረት ተመልካች ጉባኤ ላይ ከተሰበሰቡ ወጣቶች አንዷ ዳይናጄ ትባላለች። የዩኤስ አሜሪካውያን የወጣቶች ስብስብ የሆነው ሰንራይዝ ሙቭመንት ወይም ሰንራይዝ ንቅናቄ አባል ናት። ሰንራይዝ ንቅናቄ የከባቢ አየር ለውጥን ለማስቆም ወጣቶችን ያስተባብራል። በሚሊዮን የሚቆጠሩ አዲስ የስራ ቦታዎችን መፍጠር ይሻል። ወጣቱ ፖለቲካዊ ኃላፊነት እንዲኖረው እናነሳሳለን። መሰረት የሆነንን ንጹህ አየርና ንጹህ ውሃችንን ዘላቂነት እንዲኖረው መጠበቅ ይኖርብናል። ዳይና ጄ ፕሬዚደንታችን ያለውን እውነታ ቢክዱም በቅርብ ጊዜ ዩናይትድ ስቴትስ ውስጥ በአየር ንብረት ለውጥ ምክንያት የተከሰቱ አደጋዎች ሁኔታው ምን ያህል አሳሳቢ እንደሆነ ይጠቁማሉ ትላለች። እንደ ምሳሌ የምትጠቅሰው ቅርብ ጊዜ ምዕራብ ዩናይትድ ስቴትስን ያጠቀው ሰደድ እሳትንና ከምስራቁ ክፍል ብዙ ሰዎችን ያፈናቀለው ኤርማ የተሰኘው የአውሎ ነፋስ ወጀብ ጥፋትን ነው። የከባቢ አየር ለውጥ የሚያደርሰውን ጉዳት ለመቀነስ ከሁለት ዓመት በፊት ፓሪስ ላይ የሙቀት ልቀት መጠንን ለመቀነስ ከስምምነት ቢደረስም ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ከሆኑ በኋላ ሀገራቸው ራሷን ከፓሪሱ ስምምነት እንደምታገል ተናግሯል። ወጣቷ የአየር ንብረት ተሟጋች እንደምትለው ግን ትራምፕ ይህንን እውን ሊያደርጉ አይችሉም። የፓሪስን ስምምነት መሰረዝ ከፕሬዚደንት ትራምፕ የምረጡኝ ዘመቻዎች አንዱ ርዕስ ነበር። ነገር ግን ይህን ተግባራዊ ማድረግ አይችሉም። ከፓሪስ ስምምነት ለቆ ስለመውጣት መውጣት እቅዳቸው ሲናገሩም እስከ <to my> <cientyal> okay. you know, 2020 ዓመተ ምህረት ድረስ ለቀን መውጣት እንደማንችል ማወቅ ነበረባቸው። ዳይና ጄይ በፕሬዝደንቱ እርምጃ ብታዝንም በየግዛቱ ያለው የአሜሪካ ሕዝብ አቋም ተስፋ ሰጪ ነው ትላለች። እንደሷ ከሆነ አብላጫው ሕዝብ የፓሪሱን ስምምነት ከመደገፍ ሌላ የዩናይትድ ስቴትስ መንግስት ወሳኝ እርምጃም እንዲወስድ ይፈልጋል። በሲያትል ነዋሪ የሆነው ሌላው አሜሪካዊ ወጣት ኪነር ኡመንም የትራምፕን አቋም ይቃወማል። ትራምፕ ሀገራቸው ስምምነቱን እንድታፈርስ የሚያደርጋት አንዱ ምክንያት ከፍተኛ ውጪ ስለሚያስወጣት ነው ብለዋል። ኪነር በዚህ አይስማማም። እሳቸው ትናንሽ የንግድ ተቋማትን ደህንነት ለመጠበቅ ሲባል ነው ይላሉ። እዚህ ያሉ ትናንሽ የንግድ ተቋማት የሚሉት ግን በስምምነቱ መዝለቅ እንፈልጋለን ነው ወደ ታዳሽ ኃይል መቀየሩ በሁሉም መልኩ ትርፋማ ነው የሚያደርገው አዲስ ስራ ይፈጥራል። ለወደፊቱ የምናስብ ከሆነ የንፋስ የፀሐይ ኃይል ላይ ማተኮር፣ አዲስ ቴክኖሎጂ ላይ መዋለ ንዋይ ማፍሰስ፣ እነዚህ ሁሉ ሥራዎች ይፈጥራሉ። የአሜሪካ ህዝብ ይህ ይገባዋል። ለምን የአሜሪካ መንግሥት ይህ እንደማይገባው ግን አይገባኝም ይላል ኪነር ኡመን። ዳይና ጄም ብትሆን የአሜሪካን የፀሐይና ታዳሽ ኃይል ድርጅቶች በርካታ የስራ መስኮች እየፈጠሩ ነው በሚለው ተስማማለች። ኪነር በሚኖርበት በምዕራቡ ክፍል ከጊዜ ወደ ጊዜ ደኖች እየተቃጠሉ መሆኑ በግሉ ያሳስበዋል። ከዚህም በተጨማሪ ሰዎች አለርጂና አስም እያጠቃቸው መሆኑን በራሴ ወንድም ልታዘብ ችያለው ይላል። ወጣቱ ህንድ የሚኖሩ ዘመዶቹም ዩናይትድ ስቴትስ ከሚገኙት በላይ በአየር ንብረት ለውጡ እየተጎዱ መሆኑን ይናገራል። ታዲያ የህዝቡ ተሳትፎ የዩናይትድ ስቴትስ አስተዳደር ውሳኔን ይቀይር ይሆን? የትራምፕ አስተዳደር ራሱን ከፓሪሱ ስምምነት እንዳገለለ በዩናይትድ ስቴትስ የሚገኙ ከተሞች አይሆንም ነው ያሉት። መንግስት የፈለገውን ሊል ይችላል። ነገር ግን ከተሞች፣ ግዛቶች፣ ሁሉም የወደፊቱ ሁኔታ ያሰጋናል። ከሌላው የዓለማችን ክፍል ጋር ትብብራችንን ማሳየት ይኖርብናል እያሉ ነው። ስለዚህ ዋሽንግተን ውስጥ ምንም ማድረግ የሚችሉት ነገር የለም፣ ምክንያቱም ሀገራችን፣ ህዝባችን ነው እንጂ መንግስት አይደለም። በዚሁ ቦን ከተማ በተካሄደው የተባበሩት መንግስታት ድርጅት ዓለም አቀፍ የአየር ንብረት ለውጥ ተመልካች ጉባኤ ላይ የተሳተፈችው ሌላዋ አሜሪካዊት ኩሪና ኮንሶላስ ትባላለች። ሰስቲናስ የተባለ የወጣቶች ቡድንን ወክላ ነው በትልቁ የአየር ንብረት ጉባኤ ላይ የተሳተፈችው። በዩናይትድ ስቴትስ ተወልዳ ያደገችው ወጣት ዩናይትድ ስቴትስን ወክላ ወደ ቦን ብትመጣም የዘር ሀረጋዋ በሆነችው ሀገር ሜክሲኮም ያለው የአየር ንብረት ለውጥ ያሳስባታል። በሜክሲኮ እጅግ በጣም ውብ ደን በሚገኝበት ቦታ የሚኖሩ በርካታ ዘመዶች አሉኝ። በሚያሳዝን ሁኔታ ግን የአየር ንብረቱ ለውጥ ተጎጂ እየሆኑ ነው። የወቅቶች መለዋወጥ ገጥመዋቸዋል። ዝናብ መዝነብ ባለበት ወቅት አይዘንብም። ይህ ደግሞ የበቆሎ እርሻው አስተዳደግን ጎድቷል። እንስሳቱንም ይጎዳል። ዘመዶቼ የሚኖሩበት ደን በጣም በሚያማምሩ ቢራቢሮዎች ይታወቃል። ወደ ጫካው ሲገባ ሰው እስከሚፈራ ድረስ ነው በቢራቢሮዎች የሚከበበው። አሁን አሁን ግን ቢራቢሮዎቹ እንደሚሰደዱ መታዘብ ተችሏል። እነዚህ በቀጥታ የታዩ ለውጦች ናቸው። ቀጥሎ የሚመጣውን ደግሞ ማን ያውቃል? these are the ስለሆነም የዩናይትድ ስቴትስ ወጣት ልውካኑ በተባበሩት መንግስታት ጉባኤው ላይ ተገኝተው የተቻላቸውን ያህል ተሰሚነት ለማግኘት ሞክረዋል። ኩሪናም ብትሆን ራሷን ከፕሬዝደንቱ አቋም አገላ፣ የአየር ንብረት ለውጡ በቀጥታ ተጠቂ ከሆኑት ሀገሮች ጎን መሰለፏንና ሀገሯ በካይ ጋስ በመልቀቅ ለአየር ንብረት ለውጡ ተጠያቂ ከሚባሉት ተርታ እንደምትሰለፍ ትናገራለች። ይህ ብቻ አይደለም። እዚህ የተገኘነው ዩኤስ አሜሪካ በአየር ንብረት ለውጥ ላይ ወንጀለኛ እንደሆነች ለመግለጽ ነው። ዶናልድ ትራምፕ እና አስተዳደራቸው የአሜሪካንን ሕዝብ አይወክሉም። የሕዝብ መጠይቆች እንደሚያሳዩት የአሜሪካ ሕዝብ በአየር ንብረት ለውጥ ላይ እርምጃ እንዲወሰድ ይፈልጋል። የአሜሪካ ህዝብ የፓሪሱን ስምምነት መጠበቅም ይፈልጋል። በአጠቃላይ ትራምፕ ህዝቤ የሚሉንን እኛን አይወክሉንም። የተለያዩ ተቋማትን ወይም ቡድኖችን ወክለው የተሰበሰቡት የዩናይትድ ስቴትስ ወጣት ልዑካን በአየር ንብረቱ ላይ ያላቸው አቋም ተመሳሳይ ነው። እነሱ ብቻም አይደሉም። 14 የዩናይትድ ስቴትስ ግዛቶች፣ ከ400 በላይ ከንቲባዎች፣ 1700 የንግድ ተቋማትና ከ300 በላይ ዩኒቨርሲቲዎች የትራምፕን የአየር ንብረት ፖሊሲ ተቃውመዋል። ዳይና እንደምትለው ይህ ሰንራይዝ ንቅናቄ ገና በአጭር ጊዜ ውስጥ ያስተባበረው ድጋፍ ነው። ወጣቱ በትክክለኛው መስመር ላይ ይገኛል። ይህም ተስፋ ይሰጠኛል። በአሁኑ ሰዓት ለሁሉም ማህበረሰብ ጠቃሚ ነው የምንለውን እውን ለማድረግ የሚያስፈልገንን ስልጣን ለመቆጣጠር በአሁኑ ሰዓት አቅሙ እንደሌለን ግልጽ ነው። በእርግጥ የሌሎች ድጋፍ አለን፣ ብቻችንን አይደለንም። በዚህ ትውልድ አቅም በጣም እተማመናለሁ። ሀገራቸውን ከፓሪሱ ስምምነት ለማስወጣት የወሰኑት ፕሬዚደንት ትራምፕ በቦኑ የተባበሩት መንግስታት ጉባኤ ላይ አልተሳተፉም። ዳይና ጄይ በትራምፕ የአየር ንብረት ለውጥ አቋም ብቻ ሳይሆን በጠቅላላ በአስተዳደራቸው አፍራለው ትላለች። ፕሬዚደንታችን በዓለም አቀፍ ደረጃ የሚያሳፍር ነው የሚከተሉትም የተለመደ አይነት አመራር አይደለም። እስካሁን በታሪክ ከነበሩት ፕሬዚደንቶች በሙሉ ትራምፕ የመጨረሻውን ቦታ ነው የሚይዙት። እኛ አሜሪካውያን አሁንም እየታገልን ነው ይህንን ራሱን ያገለለ አስተዳደር መቋቋም እንድንችል። አለም አቀፉ ማህበረሰብም እየተባበረን ይገኛል። ለ15 ሆነው ወደ ቦን የተጓዙት ሰስቴናስ የተባለ የወጣቶች ቡድንን የምትመራው ኩሪና ተወልደ ያደገችው ካሊፎርኒያ ነው። ካሊፎርኒያ መቆጣጠር ያቃቷት ሰደድ እሳቶች በተደጋጋሚ ገጥሟታል። ኩሪና እንደምትለው ችግሩ ከተባባሰ እንደዚህ ሀብታም ሀገራት እንኳን ሊቋቋሙት ከሚችሉት አቅም በላይ ይሆናል። እኛ እንደ ዩኤስ አሜሪካ ያሉ ሀብታም ሀገራትም በቀጥታ የአየር ንብረት ለውጡ ተጠቂ ሲሆኑ ተመልክተናል። ይህ ገና ጅማሬው ነው። አንድ መፍትሄ ላይ አሁኑኑ መድረስ እንዳለብን ምልክቶች አይተናል። ለውጡን እያየን ነው። ሀብታም ሀገሮችም ፈተናውን እየተጋፈጡ ነው የአየር ንብረት ለውጥ እንደ ፕሬዝደንታቸው ሳይሆን በሰፊ ሁኔታ እያሳስባቸው እንደሆነ ለመግለጽ ወደ ጀርመን የተጓዙት የዩኤስ አሜሪካውያን ወጣቶች ተሳትፎን እያስቃኘን የወጣቶች አለም ዝግጅት የእስካሁኑ ነበር ልደት አበበ ነኝ ጤና ስጥልኝ።